በሶሊያና ሽመልስ መዝገብ አቃቤ ሕግ በጸረ ሽብር ከከሰሳቸው ጦማሪያንና ጋዜጠኞች አራቱ በስር ፍርድ ቤት መከላከል ሳያስፈልጋቸው በነፃ ሲሰናበቱ፣ አምስቱ ግን አቃቤ ሕግ ክሱን በማንሳቱ በነፃ መለቀቃቸው የሚታወቅ ነው። በስር ፍርድ ቤት ነጻ የተለቀቁትን በተመለከተ አቃቤ ሕግ የሕግ ክፍተት አለበት በማለት ለፌዴራል ጠቅላይ ፍርድ ቤት አቤት ብሏል። ችሎቱ ባለፈው ቀጠሮ የስር ፍርድ ቤት ውሳኔ ላይ የደረሰበትን ከብሔራዊ መረጃና ደህንነት ቢሮ የተላከ ሲዲ እና ሌሎች ያላቸውን ሰነዶች አላገኘናቸውም በሚል ነበር ቀጠሮ ያራዘመው። ችሎቱ በዛሬው ውለው ደግሞ ሰነዶቹ መገኘታቸውንና እየመረመራቸው እንደሆነ ገልጸዋል። የተከሳሽ ጠበቃ በበኩላቸው የተባሉት የሲዲና ሌሎች ማስረጃዎች የሚመለከቱት ለአንደኛ ተከሳሽ ማለትም ለሶሊያና ሽመልስ እንጂ ለሌሎቹ የሚመለከቱ አለመሆናቸውን በመግለጽ አቤት ብሏል። ፍርድ ቤቱም ማስረጃዎቹን መርምሮ በአቃቢ ህግ አቤቱታ ላይ ብይን ለመስጠት ለጥር 30 ተለዋጭ ቀጠሮ በመያዝ ውለውን አጠናቋል። ለዶቼ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ። Keadis Addis